በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ግጭት እንዲቆም የሚጠየቁ ሰልፎች ያካሄዱ በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች የሚኖሩ ነዋሪዎች የአካባቢው ባለስልጣናት ጣልቃ እየገቡ ነው ሲሉ ተናግረዋል። ዓላማቸው አንዱን ቡድን ደግፎ ሌላውን ማውገዝ እንዳልሆነ የገለጹት እነዚህ አስተያየት ሰጪዎች የወረዳና የዞን ባለስልጣናት ግን ሰልፉ በመንግስት የተዘጋጀ ለማስመሰል እየሞከሩ ነው በማለትም ወቅሰዋል። እየተደረጉ ያሉትን ሰልፎች እናበረታታለን ያሉት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይል ዋዱኛ የመንግስት አካላት ጣልቃ እየገቡ ነው መባሉን ግን አስተባብለዋል። በዚህ ጉዳይ ላይ የተጠናቀረውን ዘገባ ፀሐይ ዳምጦት አሰማናለች። በሰሜን ሸዋ ዞን የያ ጉሌሌ ወረዳ ፍታል ከተማ ነዋሪ የሆኑት እና በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ነዋሪ በሰላም ጥሪው ሰልፍ ላይ መሳተፋቸውን ለአሜሪካ ድምፅ ገልጸዋል። በሰሜን ሸዋ ዞን ባሉት ወረዳዎች ውስጥ ያለው የጸጥታ ችግር ከአምስት ዓመታት በላይ ማስቆጠሩን ተናግረዋል። በዚህ ችግር ሳቢያ መሠረተ ልማቶች እንደዚሁም የጤና የትምህርትና የመሳሰሉት ተቋማት አገልግሎት ካቋረጡ ዓመታት መቆጠራቸውን ያስረዳሉ። ነረኮ ነጌኛ ባድያስማጋለትስ ባየ ሶዳኪ ሳፊ ልቡነማ ቀቤኛ ባየ ሜዳ አሁን ባለው ሁኔታ የወረዳው ከተሞች ላይም ለህብረተሰቡ አስፈላጊ የሆኑ አገልግሎቶች ጭምር እየተቋረጡ ነው። በተለይ የገጠር ቀበሌዎች ውስጥ አርሶ አደሮች ማሳቸውን ለማድረስ እንኳን አልቻሉም። እናም ችግሩ የህብረተሰቡን ህይወት አመሰቃቅሏል። ህዝቡ ይሄ መፍትሄ ያገኝ ይሆን ብሎ ነው በባህላዊ መንገድ እግዚኦታን ለማቅረብ የወጣው ሀሳቡ የራሳችን የህዝቡ ነው። መንግስትም ሆነ ታጣቂው ቡድን ችግራችንን ተረድተው ወደ ሰላም እንዲመጡና ሰላም እንዲወርድ ህዝቡ በጸጥታው ችግር ሳቢያ በረሃብ እንዳያልቅ በሰላም ወጥቶ እንዲገባ ህይወቱ በየሜዳው እንዳያልፍ ለመማጸን ነበር አወጣጣችን። ነገር ግን የወረዳዎችና የዞን የመንግስት መዋቅሮች ሀሳቦቻችንን ነጠቁን፣ የራሳቸው አስመስለው የታጣቂውን ቡድን ብቻ ለማውገዝ የወጣን አስመሰሉን። ነገር ግን የእኛ ጥሪ ለሁሉም ነበር። መልእክታችንን ባሰብነው መንገድ ማሰማት አልቻልንም። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ሀይሉ አዱኛ በበኩላቸው የሰላም ጥሪውን ሰልፍ ያዘጋጀው ህዝብ ራሱ መሆኑን ገልጸው ባለስልጣናት ጣልቃ እየገቡ ነው የሚለውን ወቀሳ አስተባብለዋል። የመንግስት እጅ አንድም የለበትም። የሰላም ባለቤት ማህበረሰቡ አጠቃላይ ነው። ስለዚህ የማይመጣጠኑ አቻ ያልሆኑ አቻ ለማድረግ የሚደረገው ሊኖር ይችላል። ነገር ግን ማህበረሰቡ በራሱ የወጣ ለሰላሙ የወጣ "ሰላም እንፈልጋለን፣ ሰላማችን የሚነሳን አካል ወደ ሰላም ተመለስ ነው ብሎ ህብረተሰቡ ያወጀው። ይሄ ደግሞ አዲስ አይደለም ማለት ነው። የጉጂ አባገዳዎች፣ የቦረና አባገዳዎች፣ የሲኮ መንዶ አባገዳዎች፣ የመጫ አባገዳዎች፣ የሀገር ሽማግሌዎች ሲያደርጉ የነበረው ነው ማለት። ስለዚህ ህዝቡ ይሄ ታጣቂ ቡድን ወደ ሰላም እንዲመለስ ትላንትም ጥሪ ሲያስተላልፍ ነበረ፣ ዛሬም እያስተላለፈ ነው። ጥሪውን ተቀብሎ እየገባ ያለ ታጣቂ ቡድን አለ። ይሄ ሰየው ይበል የሚያሰኝ ነው። እኛም ይሄን እናበረታታለን። አሁንም ጥሪውንም እኛን እናስተላልፋለን። መንግስትም ጥሪውን ሲያስተላልፍ የነበረ ማህበረሰቡም ለሰላሙ አበክሮ እየቆመ ስለሆነ ሰላም የማስፈን ደግሞ የሁሉም አካላት ስለሆነ እሱን አጠናክረን እንቀጥላለን እንጂ ማህበረሰቡ በራሱ ወጥቶ ድምፁ ነው ያሰማበት ሁኔታ ነው። አቶ ሀይሉ አክለውም ይህ አይነት ጥሪ ከዚህ በፊትም በመንግስት ስደጋገም እንደነበረ አስታውሰው መንግስት የህዝቡን ጥሪ እንደምደግፍ አስረድተዋል። የጫንጮ ወረዳ ነዋሪ መሆናቸውን የገለጹትና በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት ሌላ ነዋሪም የሰልፎቹ ዓላማ ለመንግስትና ለኦሮሞ ነጻነት ሰራዊት የሰላም ጥሪ ማስተላለፍ መሆኑን አብራርተዋል። አማ ጋራኮን ጅሩፊ ሶዳን ከአምኔ ሞቱማ እርግግስቱን ሞቱማ ሁመተን ከየሰማከው መንሄድ ጋር በርስታ ኒፍ ከአምኔ ብላ ነው ሞቱማ ቱዱ ገዥዳ ዋንጅ ልውቀነ ካዞ አሁን እየተስተዋለ ያለው ችግር ምንድን ነው? ህዝቡ ባዘጋጀው ፕሮግራም ላይ የመንግስት ሹመኞች እና ደጋፊዎች እየተገኙ የሕዝቡን ጥያቄ አቅጣጫ አስቀይረው የራሳቸውን መልእክት በማስተላለፍ መንግስት ያዘጋጀው አስመስለውታል። እኛ የወጣ ነው ችግሮች ስለተፈራረቁብን ሰው ካልሰማን ፈጣሪ ይሰማን እንደሆን ብለን ነበር። ጥማድ በሬ፣ ፈረስ፣ ጫጩ ከለቻ ይዘን ነው የወጣ ነው አባገዳዎች፣ ሀደ ስንቄዎችንና የሃይማኖት አባቶችን ይዘን ከከተማና ከገጠር ተሰባስበን ነው የወጣ ነው ነገር ግን አላማው ተጠለፈብን። አሁንም ቢሆን እኛ መንግስትም ሆነ ታጣቂው ህዝቡን እየገፋ ያለውን ችግር ተረድተው ወደ ሰላም እንዲመጡ እንማጸናለን። ይህ እግዚኦታ ለሶስት ዙር ነው የሚካሄደው ይቀጥላል። የመንግስት መዋቅሮች በህዝቡ በራሱ ተነሳሽነት እየተካሄደ ባለው የሰላም ጥሪ ሰልፎች ላይ ጣልቃ እየገቡ እንደሆነ በገለጹት ነዋሪዎች አስተያየት ላይ ምላሽ የተጠየቁት የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ ተከታዩን ብለዋል። ሰላሙን ያደፈረሰው አካል ይታወቃል። መሰረተ ልማት ያወደመ ይታወቃል። ሰላሙን የነሳው አካል ይታወቃል። መንግስት ይሄን ሰላም ለማስከበር ነው ሲንቀሳቀስ የነበረው ማለት ነው። ማህበረሰቡ ግፊት እያደረገበት ይገኛል ይገኛል ማለት ነው። ስለዚህ ያን ግፊት ተከትለው በሺዎች የሚቆጠሩ እየመጡ ይገኛል። ይሄኛውን እናበረታታለን። በምሥራቅም በምዕራብም በሰሜንም በደቡብም ያለ ማህበረሰብ ሰላሙን የሚነሳ ልማቱን የሚያወድም ይቆም ዘንድ እንደዚህ አይነቶቹን ጥሪ ማስተላለፍ እያስተላለፈ ይገኛል። እኛ ምሱን እናበረታታለን። ህብረተሰቡ አሁንም የሰላም ጥሪውን ማቅረብ እንደሚቀጥል ለአሜሪካ ድምፅ አስተያየታቸውን የሰጡት ነዋሪዎች ገልጸዋል። የሰላም ጥሪ እንቅፋት የሆነው የኦሮሞ ነጻነት ሰራዊት እንጂ መንግስት አለመሆኑን የገለጹት አቶ ኃይሉ ግን ግብጽ መንግስት ሁልጊዜም ለሰላም ስሰራ መቆየቱን ጠቅሰዋል። የኦሮሞ ነጻነት ሰራዊት ከዚህ ቀደም ለቀረቡበት ተመሳሳይ ውንጀላዎች በሰጠው ምላሽ ለጸጥታው ችግር መንግስትን ተጠያቂ አድርጓል። ለአሜሪካ ድምፅ ፀሐይ ዳምጠው?